ወሬው አስደንጋጭ ነው፣ ዜናውም ለማመን በጣም አስቸጋሪ ነው። እንደ አንድ የወርቅ ካዝና እዚህ የሚጠበቀው ትልቁ የጀርመን ሸንጎ ሰነዶችና ጥብቅ ሚስጥሮች ተጠልፈው እየተዘረፉ ናቸው። አድፍጠውና ሰርገው ሸንጎ ውስጥ የገቡት የኮምፒውተር ሰላዎች እዚህ ዛሬ እንደተሰማው የሚስጥር ቁልፉን ሰብረው ጠቅላላ ሰነዱን ጠልፈው እነሱ እንደፈለጉት በስውር መርተው ዘርፈው ለመውሰድ ችለዋል። ባለማቆማቸውም የአረንጓዴው ፓርቲ ተጠሪ እዚህ እንዳሉት አብዛኛዎቹ የሸንጎ አባሎች ግራ ተጋብተዋል። ያለንበትና የገባንበት ሁኔታ አስቸጋሪ ነው። የምንሠራቸው ሥራዎች ከባልደረባዎቼ ጋር የድርጅት ጉዳይ ስለሆነም ምስጢራዊ ነው። አሁን መንገዶቹና መስመሮቹ ሁሉ ስለተጠለፉ እንዴት እንደምንሠራ ጠፍቶን ካለፉት ጊዜያት ጀምሮ ችግር ላይ ወድቀናል። እንደ እኔው ሌሎቹም የሸንጎ አባሎች አሁን ግራ ተጋብተዋል። ንድ ፊለ አብገርድነ ዝን ዘ ንዝርት ደሽፒግል የሚባለው የጀርመኑ መጽሔት ዛሬ ጠዋት ይናረጋግጠው ባወጣው ዕለታዊ ዜና ላይ ከሸንጎው ኮምፒውተሮች በየደቂቃውና በየሰከንዱ የተለያዩ ሰነዶች አሁንም እየፈሰሱ ወደ ውጭ እንደሚወጡ በአምዱ ላይ ዘግበዋል። ሸንጎው እንደአጋጣሚ ባለፈው ወር በተካሄደው የኮምፒውተር ፍተሻ ከውጭ በተላከ አንድ አታላይ ፕሮግራም መስመሮቹ እንደተጠለፉ፣ የጸጥታ ሰዎች ሊገነዘቡ ችለዋል። በጥድፊያም እነሱ እንደደረሱበት ታይቶና ተሰምቶ የማይታወቅ ልዩ የሆነ ግን ደግሞ ከቤቱ የማለየው መንታ አሳሳች ፕሮግራም መሆኑን እነሱም ከብዙ ጥረት በኋላ ለማወቅ ችለዋል። Ihr Angriff lautlos. Die Folgen bisher unklar. የጀርመኑ የቴሌቪዥን ጣቢያም ተናጋሪ አንድ እንዳለችው አመጣጣቸው ፍጹም ልዩና ከየት እንደሆነ የማይታወቅ ነው። ጠላፊዎቹ ያደረሱት አደጋ፣ ያመጡት ጥፋት ምን ያህል እንደሆነ እንደዚሁ እስካሁን ድረስ ግልጽ የሆነ ነገር የለም። ያም ሆኖ የሸንጎው ምክትል ፕሬዚዳንት ጉዳዩ ቀላል አይደለም፣ ያሳስባል የሚለውን ስጋታቸውን አሰምተዋል ብላም ዜና አቅራቢዋ ታሪኩን የዛሬ ሁለት ሳምንት ከብዙ በጥቂቱ ወደ መዘርዘሩ እሷ ዘልቃለች። ከዛን ጊዜ ጀምሮ እስካሁን ድረስ ጠለፋውን ለማቆም የተደረገው ሙከራ ምንም አይነት ውጤት እንዳላመጣ አንዳንድ የሸንጎ አባሎቹ እዚህ ለሚገኙ የቴሌቪዥንና የራዲዮ ጣቢያዎች እንዲሁም ለዕለታዊ ጋዜጣ ጸሐፊዎችና አዘጋጆች ችግራቸውን ጠርተው አካፍለዋል። ጠቅላላው የሸንጎ ኮምፒውተር መግቢያና መወጫው መስመር ተጠልፎ ከቁጥጥር ውጭ እንደሆነም ጋዜጠኞች ዛሬ እዚህ ዘግበዋል። ሂንተር ዲም አንግሪፍ ወርድ አን አውስለንድሽ ገሃይም ዲንስት ፈሙተት። ከዚህ ሁሉ ተንኮል ጀርባ እንደ ጠንካራ የውጭ አገር የስለላ ድርጅት እንዳለ ይገምታል። ተጠቃሚው ሳውቀው ከውጭ ሰርገው ኮምፒውተር ውስጥ የገቡት ሰዎች Die können dann da rumfuhrwerken, äh, wie sie gerade lustig sind. Die ቀርተው ቢያሰኛቸው ሰርዘውና ደልዘው ቆርጠውና ለጥፈው አዳዲስ ነገሮችን ሰነዱ ውስጥ ጨምረው እንደፈለጉት በሸንጎው ኮምፒውተር ቀልደው ሊጫወቱበትም አለጥርጥር ይችላሉ። ይህ ኮነ ብለው የሸንጎ አስተዳዳሪዎች ጠቅላላውን ከ20 ሺህ በላይ የሚሆኑትን ኮምፒውተሮቻቸውን ነቃቅለውና አውጥተው በአዲስ ፕሮግራምና በአዲስ ቴክኒክ ለመተካት ወስነዋል። የደረሰባቸውን ጉዳት ግን እስካሁን ድረስ ሳይናገሩ ዝም ብለው ለራሳቸው ይዘውታል። ሚስጢሮች እንደተሰረቁ፣ ሰነዶች እንደተዘረፉ ዛሬ በሰፊው እዚህ ተወርቷል። ይልማኤል ሚካኤል፣ ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ